ከማህበረሰብ ለማህበረሰብ አድማጮቻችን የክፍል ሁለት ውይይታችንን ቀጥለናል። በክፍል አንድ ቆይታችን አርቲስት ጌታውን ሰለሞን በሜልበርን ከተማ በቅርቡ የሚደረገውን የግጥምን በጃዝ የኪነ ጥበብ ስራን አዘጋጆቹንና ተሳታፊዎቹን እንዲሁም እሳቢውን በተመለከተ ነግሮን ነበረ። በዛሬው ቆይታችን ከሰፊው የኪነ ጥበብና የመድረክ ሕይወቱ በጥቂቱ ጨልፎ የነገረንን እንዲሁም ሌሎች ወጎችን ይዘን ቀርበናል። አብራችሁን ሁኑ። ሰማኒያዎቹ በዘጠናዎቹ በመድረክ ላይ ነግሳችሁ ከነበራችሁ አርቲስቶች መካከል አንዱ ነህና እዚህ መገኘትህም እዚህ ላለው ማህበረሰብ ለሚያውቀውም ለማውቀውም ጥሩ በረከት ነው ብዬ ነው የማስበው። በጥበቡ መንገድ ነውና እስቲ ትንሽ ወደ ኋላ አስታውሰንና የጥበብ ጉዞህን እስቲ ባጭሩ ብታስታውሰን፣ ከዚሁ ጋር አያይዘን ብንገልጸው። ሌላ ስራ ሰርቼ አላውቅም። ባጭር ሲገለጽ ይሄ በደንብ ነው የሚገልጸው። ሌላ ስራ ሌላ መተዳደሪያ ኖሮኛ ያቅም እዚህ ሀገር እስከመጣ ድረስ እንትን በክበብ ተጀመረ። ገድሎ አሰግደው የሚባል አንድ ታዋቂ አርቲስት ነበር። ጀርመን ሀገር ሄዶ ተምሮ መጥቶ ራስ ቲያትር ውስጥ ይሰራ ነበር እና እዛ እየሰራ በነበረበት ሰዓት ብዙ በጣም ብዙ ማምረት በሚችልበት ደረጃ ነው እንዳጋጣሚ የተለየውና እና በዛ ጊዜ ላይ ምን አይነት ፋሽን ነበር መሰለች? ወጋየሁ ንጋቱ፣ አበራ ጆሮ ሲሞቱ በስማቸው መታሰቢያ ክበብ ነበር። በቃ ልክ በዛ ሰዓት ነው ገድሎ አሰግደው የሞተና ብዙ ታዋቂ ሰው እያለም ግን በጣም ያሳዝንሻል ሙሉ ነገሩን ስትሰሚው የሙያው ያለው ፍቅር። ድብብቆች ነው የሚባል ቲያትር ራስ ቲያትር አዘጋጅቷል። የመጀመሪያ ዝግጅቱ እና አንድ ሁለት ትርጉም ስራዎች ነበሩት ምናምን። እና ኤኒዌይ የቀበሌያችን የሰፈራችንም ሰው ስለነበረ ምናምን በሱ ስም ተቋቁሞ የነበረ ክበብ ውስጥ ነው የገባሁት። እና ከዛ ጊዜ ጀምሮ እዛ ውስጥ ቲያትሮችን እንሰራ ነበር ምናምን። ከዛ ተጀመረ ከፋልና አሁንም ድረስ ያለ ከጓደኛዬ ተፈራ ወርቁ ከሚባል ልጅ ጋር የተስፋ የቲያትርና የሙዚቃ ኢንተርፕራይዝ የሚል ከፈትን። ከዛ በኋላ በአንዳንድ ልጅ ያቦካው ለራት አይበቃም ሆን እና እኔ ወጥቼ ወደ ሙሉ ወደ አክቲንጉ ገባሁ ማለት በቃ እኔ ፐርፎርም ወደ ማድረጉ ገባሁ። እሱ ድርጅቱን ይዞ የተለያዩ ሙዚቃዎችንም ቲያትሮችንም ፊልሞችንም ፊልም እንኳን ብዙ የለም አንድ ወይ ሁለት ነው ፕሮዲስ ያደረገው እሱ ቀጠለበት እስካሁን ድረስ አለ። ቲያትሮችን በመድረክ እያወዳደረ ሽልማት ይሸልማል። አሁን የተመሰረተበትን ሀያ አምስተኛ ዓመት እንዲያውም ሀያ አምስተኛ ዓመቱን ሀያ አምስት አርቲስቶች መርጦ ሀያ አምስት ሀያ አምስት ሺህ ብር ሰጥቶ በብሔራዊ ቲያትር አለ አሳልፏል። ቆንጆ ፕሮግራሞች አሉ ዩቲብ ላይ ምናምን እና ሂዝ ዋን ኦፍ ዘ ቤስት በቃ ቲያትር ላይ በግል ከሚንቀሳቀሱ ካምፓኒዎች እና የዛ ካምፓኒ መስራች እና ወደ ስድስት አምስት ዓመት አብሬራን አርግ ያለውኝ እሱን እና ከዛ በኋላ እንግዲህ በዛ በተስፋ የቲያትርና የሙዚቃ ኢንተርፕራይዝ ውስጥ የተሰሩ ቲያትሮች በሙሉ ላይ አለሁበት። የራሴ ነው ቱቢዮነስ ያው የራሴ ስለሆነ አይደለም መግባት፣ ግን ያው ቲያትሮች ሲመረጡ እኔ መጫወት ፈልጋለሁ ብዬ ዳይሬክተሮች እየመረጡ ካስት እየሰጡኝ ትልልቆቹን ቲያትሮች፣ ነቃሽ የብርሃኑ ዘሪሁን አላዛር ሳሙኤል ነው፣ ከዛ በኋላ ድጋሜ አዘጋጀው ጥቁር ፈተና የሚል የዘላለም መኮንን፣ ማን ያግባት የሚባል ፋንታይ የሚባል ልጅ ራስ ቲያትር ያኛው ማዘጋጃ ቤት ፍርሃት ሸዋነሽ ሞላና ሸዋነሽ ሞላ በአጋጣሚ ዝንቻለች እሷም አሁን ከኪነ ጥበቡ መቶ ፐርሰንት ነው መሰለኝ የጠፋ። ከእሷና ካለማየው ታደሰ ጋር ፍርሃትን መብረቅ በጣም ተወዳጅና የሆነ ተከታታይ በጣም ሳታይር ኮሜዲ በሙዚቀኛና በአትሌት ላይፍ ዙሪያ የሚያጠነጥም በጣም ቆንጆ ኮሜዲ ቲያትር ነበር። እሱን ተጫውተናል። ዱር ያደረ ፍቅር ብዙ ናቸው። ወደ አንድ አስራ አንድ አስራ ሁለት የሚሆኑ የሙሉ ጊዜ ቲያትሮች በቲያትር ቤቶች ተጫውተናል። ፊልሞችም እንደዚሁ በመሀል በመሀል እኛ ለኢትዮጵያ የኪነ ጥበብ ይሄ በተለይ የፊልም ኢንዱስትሪ ላይ በደንብ አድርገን ነው ዋጋ ከፈልንም ከሚባሉ ሰ ደግሞ በቴሌቪዥን የሚተላለፉ ነበር ፊልሞች እና ግን እንደዚህ ምንም ሳይኖር በይው በቃ በቼስ የሚወጡ እንትኖች ላይ ክፍያ አምስት መቶ ብርና ምናምን ብር እየተከፈለ በእግርሽ እየደሽ የራስሽን ልብስ እያመጣሽ ምን እያልሽ ዱቄት ሆነ የሰራነው ዱቄት። እውነቴን ነው የምልሽ እና ለሱ እድገት የበኩላችንን እንጨት ማገዶ አስቀምጠናል ብንል ምንም ይመገናል። እስፔሻሊ የእኛ የአምሳ አንድ የቢኒያም ወርቁ ልጆች የሚባሉት አንዱ እኔ ነኝ። እነ ሰለሞን ቦጋለ፣ ሳምሶን ታደሰ፣ ቤቢ ፍቃዱ ከበደ፣ ቅድስ ገብረስላሴ፣ ፋሲል ያሬዴጉ ኢትዮጵያ በጣም እነዛ ግሩፕ ውስጥ ያሉ ልጆች በደንብ በደንብ ነው ዋጋ የተከፈለው። እና የቲያትርና የፊልም ጊዜ ይህንን እየመሰለ ልክ በጣም ዝናን በማገኝበት የቴሌቪዥን ድራማዎች የማልዳ ጤዛ፣ የአዛውንት ቁም ሳጥን ምናምን የመሳሰሉ በጣም የተለዩ ቆንጆ ፕሮዳክሽኖች ምናምኖች ይዘን መተን ምናምን በማስታወቂያ ደረጃ በጣም ብዙ ማስታወቂያዎች በጣም ብዙ ማስታወቂያዎች በርካታ በማስታወቂያውም በፊልሙም በቲያትሩም በደም አድርጌ፣ በመጣሁበት ሰዓት ነው ሜልበርን የጠራችኝ። ይኸው ሜልበር ዛሬ አስራ ዘጠኝ ዓመት ከአራት ጎረምሳ ልጆች ጋር ታቀፌ ኢትዮጵያ የተወለደ የመጀመሪያ ልጄን ይዤ በአምስት ወንድ ልጆች ተከብቤ እግዚአብሔር ይመስገን። እግዚአብሔር መስገናለሁ አጋጣሚው ገርም ማለት ሜልበርን በረገትክበት ቀን ነው ይህንን ቃለ ምልልስ እያደረግን ያለ ነው። በዛ ላይ ደግሞ ለአዲስ ስራ እየመጣህ ይህንን ለመንገር ነው ለአድማጮቻችን። ስሜቱ ግን ምን ይመስላል? እሷን ፓርት በደንብ አልጠቀስክልኝም፣ እንደው ምናምን ብለህን ያለፍከው ና። ለምሳሌ አንዳንድ ስራ ቀይረህ ወደ ሌላኛው ስራ ስትሄድ ተመልሰህ አትሄድበትም። በቃ ስራውን እዚህ ጋር ዘግተህ የሚቀጥለው ስራ ላይ ትጀምራለህ ትጀምራለህና ከጥበብ ጋር ያሉ ነገሮች ተዘግተው የሚሄዱ ናቸው። ተቆልፎባቸው የሚሄድ ነው በቃኝ ከዚህ በኋላ ብለህ የሚባል ነገር ነው። አይ ዊሽ እንደሱ መሆን ቢችል ምን አርፈራገጠን ነበረ። አስራ ዘጠኝ ዓመት ስንቴ እንደተበላለስኩ አስቢ። ኢትዮጵያ ስሄድ እኮ ለሆሊዴ እኮ ከአስራ ዘጠኝ ዓመት ውስጥ በአመት አንዴ ከሄድ እኮ አመት ሌላ ቦታ ለመዝናኛ ከሆነ ነው ቫኬሽን ከሆነ ሌላ አገሮች ሌላ ውንትኖች፣ ግን በቃ እዛ ጋ ሄጄ መስራት የምፈልገውን ነገር ነው መስራት የምፈልገው። እዚህ ከልጆች ጋ ቤት ውስጥ አክት እናደርጋለን እኮ አንተ እንደዚህ ነህ፣ አንተ እንደዚህ ነህ ምናምን ፐርፎርም እናደርጋለን። እናትዬ ልትመለክትህን ትችላለች። ወተሽ የማትወጭበት ተፋቶ የማይፋታሽ ማለት እኔ እውነቴ ነው የምልሽ። አሁን እንዳልሹ ነው እኮ የሆነ ካምፓኒ ትገቢያለሽ፣ ስራ ትሰሪያለሽ፣ ካልተመቸሽ ጥለሽ ወተሽ ሌላ ጋር ትሄጃለሽ። ትዝም አይልሽም ያ ቦታ ምንም ትዝም አይልሽ። ይሄ አርትና አርትነክ የሆኑ ነገሮች ምን ነግርሻለሁ ማርቴ ና ለዚህም ነው የምመላለሰው ያልኩሽ እኮ ለዛ ነው ለዚህ ነው የምመላለሰው። እና በጣም በሚገባ ከሚገርምሽ ነገር በልጆች መከበቤ በራሱ በልጆች መከበቤ በራሱ ያኛውን ነገር እንዳላብሰለስልበት እንዳልብሰለስልበት በቃ ምንም ጥያቄ እና መልሴ ነው የልጆች መኖር ነው ይህን ያህል አመት ያኖረኝ ብዬ ነው። ከልጆች ውስጥ መካከል አሁን ቀደም ሲል ገልጸህ ነበረ፣ ከነሱ ጋር አብረን ቤት ውስጥ አክት እናደርጋለን ብለህ ነበር። ግን እንደ ኮስተር ብሎ የያዘው ሰው አለ? እኔ አርቴ አባቴን ሙያ በየትኛውም የኪነ ጥበብ ሙያ ውስጥ ዝንባል ያላቸው ልጆች አሉ። አዎ፣ ማለት እነሱ ታዋቂ ነኝ እኮ ናቸዋለሁ ምን ጭራሽ ማያቁት በኮታ እናዛባት ኮታ ምንድነ፣ ያ ሰው እየያየ ነው ይሉኛል አንዳንድ ጊዜ ቸርች ውስጥ የሆነ ቦታ ላይ ምናምን አበሻሳይ ምናምን ሲጠራ መቶ ሰላም ሲል ታቋለ አይ እሱ ያቀኛል እንደዚህ እንደዚህ ስል አይ ዩ ፌመስ ምናምን ነገር ይላሉ። ሲጀመር አካባቢ ምንም ሜንሽን ሳላረጋቸው እኔ እንደዚህ ቲያትር ምናምን ምናምን ሳልላቸው በራሳቸው የመጡ የሉ ግን የሆኑ የሆኑ ነገሮች የምታይ አሁን ለምሳሌ ሁለተኛው ልጅ አሜን ዘጠኝ አስራ አንድ አስር አስራ አንድ ላይ አካባቢ ግጥሞች የመጽሐፍ ነገር ነበረው የሚገርምሽ ነገር ይሄ ራፕ የሚባሉ አይነት ነገሮችን በጽሁፍ እንደው ምን አንድ ቪዲዮ አለኝ ሁሉ የሚገርምሽ ነገር እሱ ሁለተኛው ጭራሽ የለበትም እንደዚህ ነገር ውስጥ የመጀመሪያው ኢትዮጵያ ያደገው እንዳያደገው እንዳልኩሽ፣ እና ሞር ላይክሊ ወደ ሶከር እና ወደ ትምህርቱ የሚያዘወትር ልጅ ነው። አራተኛው ልጅ ማለት በጸሎት የሚባለው በጸሎት ጌታውን ግን የሆነ ነገር አለው የሆነ ነገር ታይበታለች። አሁን አስራ ሁለት ዓመቱ ነው። ስዕሎች ሞከክራል፣ ግጥሞች ሞከክራል፣ ፈኒ ስቶሪዎችን ፈኒ ማድረግ የሆነ ነገር ስናወራ ወደ ፈኒ የመቀየር ቤት ውስጥ እሱ ከሌለ በጣም ነው ጭር የሚለው። ይሄ ካምፒንግ ምናምን ሲሄድ ትምህርት ቤት ውስጥ ጭር ነው የሚለው ቤቱ ምናምን። እና ሂዝ ስፓይሲ ነው፣ የፋሚሊው ስፓይሲ ነው እና እሱ ጋር የሆነ ነገር ማይ ይመስለኛል፣ በእርግጠኝነት ባይሆንም የሆነ እንትን አለ፣ ፍላሽ አለ እሱ ጋር። ግጥም በጃዝ ሜልበርን ተመልሰን መተናል ብላችኋል፣ አርቲስት ጌታ። አሁን እንግዲህ በሜልበርን ያለው ዝግጅቱ እንዳለ ሆነው የአውስትራሊያ ከተማ ሜልበርን ብቻ አይደለም ከሜልበርን ውጭ ላሉትስ ትስ የጥበብ አፍቃሪዎች ታዳሚዎች የታሰበ ነገር አለ ወይ አሁንም ባይሆን ለወደፊት ሳይ አፌ ቁርጥ ይበል ማለት ቆንጆ ጥያቄ አመጣሽ ዋና ስንመለስበት በሰፊ ነው የተመለስነው ስንል አንደኛው የሚያካትተው ደግሞ ይሄ ነው የሚገርምሽ ነገር የመጀመሪያውን ሶስት ወር እዚሁ ነው የምንሰራው ዝግጅታችንን ሰዎች ይታያል በተለያዩ ምትኖች መታየቱ አይቀርምና ለተለያዩ ከተሞች ሲድኒ፣ ብሪዝበን፣ አደላይድ የተለያዩ ከተሞች አውስትራሊያ ውስጥ ያሉት በሙሉ በሶስት ወር አንዴ እየዞር እናዳርሳለን። ትልቅ ነው አነሳሳችን፣ ትልቅ ነው። ከዚህ በኋላ ወደኋላ ኋላ መመለስ የለም። የምልሽም ዋናው ነገር እሱ ነው እና ሜልበርን እና አካባቢ ላይ ያሉ ትንንሽ ከተሞች ወጣ ወጣ ያሉ ከተሞች ላይ ያሉ ደፍነት ልዚ መተው ያሆናል ብዬ ተስፋ አደርጋለሁ በፍላይት ደረጃ ወይ ደግሞ ሎንግ ዲስታንስ ድራይቪንግ በሆነ ደረጃ ላሉት ግን እኛው ራሳችን አትሊስት በሶስት ወር አንዴ ባሉበት ከተማ ላይ ሄደን ኢትዮፖቲክ ጃዝን በእውነት ለነሱም ፐርፎር ለማድረግ ዋናውም ከተነሳንበት አላማ አንደኛውም እሱ ነው ማለት ነው። ስለዚህ አነሳሳችን እንዴት ከፍ ያለ በደንብ ሀሳብና ልቡና ተሰጥቶት እንደተነሳ አስባችሁ ሁላችሁም በመደገፍ ባለባቸው ነገር በሙሉ ተደግፉን። በእውነት የምሬን ነው። በጥበብ ስም ጥሬ ነው ማቀርበው። ታንኪ እንዲሁም በዚሁ አጋጣሚ እንደዚ አይነት ዝግጅት በየከተሞቻችሁ ላይ ተጀምሮ ከሆነ ተጀምሮ ቆሞም ከሆነ ወይም የመጀመር ሀሳብ ያላችሁ ኪነ ጥበብ ላይ የምትንቀሳቀሱ ሰዎች ወይም ደግሞ ለመጀመርም ራሱ ብል ሀሳብ ያላችሁ ሰዎች ኮንታክት ብታደረጉን ሞር ያቀልልናል። እናንተ ጋር መጥቶ ለመስራት ግን ከዓላማችን አንዱ ኮንታክት አረጋችሁንም አላረጋችሁንም መምጣታችን አይቀርም። የእውነት ግን ሞር መጀመሪያን ጀምረው በየከተማው ይሄ ነገር ይጀመር። አውስትራሊያ ሲባል ልንጠራው የምችል አንድ የኪነ ጥበብ ተቋም የለንም። ይህን የኪነ ጥበብ ተቋም ስታብሊሽ ማድረግ አለብን። ሁላችንም ተስማም ተባብረን ስኖጦን፣ ሜልበርን፣ ሲድኒዎችም፣ ብሪዝበን፣ አደላይድ ሁላችንም ተባብረን አንድ የጥበብ ተቋም መቋቋም አለበት። የእውነት እንደዚህ አድርገን በረጅሙ በትልቅ ሀሳብ ማሰብ መቻል አለብን ለማለት ነው። ንኪ ስለጠየቅሽኝ ጥሩ ነገር እንጠብቃለን። ሜልበርን ላይ ግጥም በጃዝ ጥሩ ነገሮችን ይዛችሁ እንደመጣችሁ ተስፋ እናደርጋለን። በዚህ አጋጣሚ እንግዲህ በዚህ አጋጣሚ ታዳሚዎች፣ የሜልበርን ታዳሚዎች ምን ይጠብቁ በእለቱ እስቲ ምስል ከስትላቸው ምናባቸው ላይ በደንብ አድርገን አገራቸውን እናስናፍቃቸዋለን። በደንብ እየየ እስከ ማለት ሊደርሱሉ ይችላሉ። አንድ ትውስታ የልጅነት ፍቅራቸውን፣ ጨዋታቸውን፣ ቡረቃቸውን እናስታውሳቸዋለን። ኢትዮጵያዊነታቸውን እንሰብካቸዋለን። በደንብ ኢትዮጵያዊነታቸውን ማነች ኢትዮጵያ የሚለውን በደንብ እንነግራቸዋለን። ያለፉትን ታላላቆቹን እንዘክራለን። ሁላችንም የምንስማማባቸው ታላላቆች አሉ። ብድግ ብለን የምናጨበጭብላቸው ኮፍያችንን አውደቀን ዝቅ ብለን የምናከብራቸው ትልልቁ እነሱን እናከብራለን። በክብር እንግድነት ታላቋ ሙዚቀኛ ብጽአት ስዩምና፣ በወጣቱ ዘንድ ተወዳጅነት ያተረፈ በወጣትም በትልልቆችም ናቲማን አለ። ናቲማን ነው። ቼሌ ታይዷል ወደ አሜሪካ ከዝግጅታችን አንድ ሳምንት በፊት ቀድሞ እንደሚመጣ ተስፋ እናደርጋለን። ፖስተሩ ከወጣ በኋላ ነው እሱ ሄደው፣ ግን ይመለሳል። በእርግጠኝነት እሱ ይኖራል። የራሱ ሰፕራይዝ ሊኖረው ይችላል። እንግዲህ አናቅም። እኔ ይገርመኝ ነበረ በነገሮች ላይ ዛ ዛሬ ስናቆሙ የግጥምን በጃዝ አንድ ቀን ቀርቶ ማያውቅ ሰው እያለ አስራ ምናምን ሰው መጥቶ ሁሉ ያውቃል። ማርቲ፣ እንደዛ እየታገልን ነው ማለት ኤክስፐንሶች አሉ። እነዛ ኤክስፐንሶች ከኪስ ነው የሚወጡትና አይመለሱም። ይሄ ማለት ምን ማለት ነው? በቃ ለሙያው እኮ እያደረግን ያለ ነው እኮ። ገብቶሻል። እኛ አስራ አንድ ወር ከኪሳችን እያወጣን ዊዛውት ኤኒ በንፍት አስራ አንድ ወር ኦልሞስት አንድ አመት ሰርተናል እኮ። ኮቪድ በመጣ ደግሞ እንቀጥለው ነበር፣ እንቀጥለው ነበር። አሁን የተሻለ ነገር የተሻለ ጊዜ አለ ብለን ነው የምናስበው። የተሻለ ዴሊቨር ማድረግ የምንችለው አለ በሙዚቃውም በግጥሙም በጃዙም። ታውቂያቸዋለሽ፣ ልጆቹ የታወቁ ናቸው። እነ ሰለሞን ሲሳይ እነ ዘላለም የሰሩበትን እኮ ሙዚቃዎች ብጠላለሽ፣ እያንዳንዳቸው ትልልቆች ናቸው። ብታይ ተደብቀው ነው እንጂ የምሬን ነው የምነግርሽ። በሙዚቃው ዘርፍ ልክ አንድ ስልክ አንስተው እንትና ጋር እዚህ ሀገር፣ የመጣው እኮ ሙዚቀኛ እኮ ሳያገኛቸው አይደል? ደውሎ አግኝቶ አብሯቸው ቁጭ ብሎ ተጫውቶ ምናምን ነው የሚሄዱት። ትልልቆች ናቸው። ሆነስትሊ ልንጠቀምባቸው ይገባል። ታለንታቸው ልናይ ይገባል፣ ደግሞ እናያለን። በደም ከዚህ በኋላ ወደ ኋላ የሚባል ነገር የለም። ዊ አር ባክ ብለናል። ዊ አር ባክ ተመልሰናል ብለናል። እንግዲህ ተመልሰናል በኖቬምበር ናይን በኪንድረድ ስቱዲዮ ስሪ ሃሪስ ስትሬት የአረቢ ላይ ነው የሚገኘው። በጣም የምታምር ቆንጆ የበፊት ስንሰራበት የነበረውን አሁን አድሰውት እንዴት እንደሚያምር ልነግርሽ አለችኝ። በጣም ነው የሚያምረው። ሙሉ ዝግጅታችንን እዛ ነው ልናደርግ የምናስበው። በየወሩ በጊዜ ነው የምንጨርሰው። እሁድ ነው ምክንያቱም የመጠጥ ጭፈራ ምናምን ነገር አይደለም። ለማንኛውም ከሃይማኖቱም ብትይ ማንኛውም ሃይማኖተኛ መጥቶ ሊዝናናበት የሚችል ከእድሜ ብትይ ማንኛውንም እድሜ ክልል መጥቶ መዝናናት የሚችል አንደርስታንድ ማድረግ የሚችል እዚህ ሀገር የተወለደ የአማርኛ መስማት የማያችል ይዘሽ ብትመጪ ኦፍኮርስ በሙዚቃው ሊዝናና ይችላል። በሙዚቃው ሊዝናና ደስ ሊል ይችላል። ሙዚቃ የሚወድገው ግጥሙን አንደርስታንድ ማድረግ የሚችል ግን በቃ ትንሽ ኢትዮጵያን ቋንቋ አንደርስታንድ ማድረግ የሚችል ማንኛውም ሰው መጥቶ ሳይዝናና ከሄደ መኒ ባጋረንቲ በዚህ ሀገር አድቨርታይዚንግ ስታይል ማለት ነው። ሜኒ ባጋረንቲ የሆነ ዝግጅት እንደሚሆን ሀንድርድ ፐርሰንት ከፍተኛ ነኝ። አድማጮቻችን፣ ከአርቲስት ጌታሁን ሰለሞን ጋር በሁለት ክፍል ያደረግነው ቆይታችን ይህንን ይመስል ነበረ። በኤስቢኤስ የአማርኛ ቋንቋ ፕሮግራማችን ስም አርቲስት ጌታሁን ሰለሞንን ስለነበረን ቆይታ ከልብ እናመሰግናለን። ለኤስቢኤስ ራዲዮ ማርታ ጽጋው ነበርኩ ከሜልበርን